ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ ለከፍተኛ ትምህርት ብድር ፕሮግራም ብቁነትን ሶስት ሚሊዮን ያህል አውስትራሊያውያን በከፍተኛ ትምህርት ብድር ፕሮግራም በኩል ከመንግሥት ተበድረዋል። ምናልባትም እርስዎም ሥራ እስከሚያገኙ ድረስ የዩኒቨርስቲ ትምህርት ክፍያውን ለማሸጋገር ብቁ ይሆኑ ይሆናል። በከፍተኛ ትምህርት ውስጥ ሲመዘገቡ ለኮርሶቹ የክፍያ ስምምነት ሊያበጁ ይገባል። የተወሰኑ ተማሪዎች ዕዳን ለማስወገድ በቅድሚያ የኮርሶቻቸውን ክፍያዎች መፈጸም ሲችሉ፣ አብዛኛዎቹ ተማሪዎች ግና የትምህርት ክፍያዎቻቸው በመንግስት እንዲሸፈንላቸው ያደርጋሉ። የመንግስት የብድር ፕሮግራም የከፍተኛ ትምህርት ብድር ፕሮግራም ተብሎ ይጠራል። የከፍተኛ ትምህርት ብድር ፕሮግራም አይነቶች አምስት ተለይተው ያሉ የከፍተኛ ትምህርት ብድር ፕሮግራም አይነቶች እቅዶች አሉ የከፍተኛ ትምህርት አስተዋጽኦ የከፍተኛ ትምህርት ብድር ፕሮግራምና የከፊል ሙሉ ክፍያ ከፍተኛ ትምህርት ብድር ፕሮግራም በጣሙን ተዘውታሪ ናቸው እንደ የትምህርት መምሪያ ቃል አቀባይ ስቴፋኒ ስቶክዌል አባባል ለከፍተኛ ትምህርት አስተዋጽኦ የከፍተኛ ትምህርት ብድር ፕሮግራም ብቁ ለመሆን በጋራ ብልጽግና የሚደገፍ ስፍራ መመዝገብን ግድ ይላል። ይሁንና ተማሪው የተወሰነ የኮርስ ክፍያ መክፈል ግድ ይለዋል። ያኔ ነው የከፍተኛ ትምህርት ብድር ፕሮግራም ጠቃሚ የሚሆነው ይላሉ አያይዘውም ምክንያቱም ብቁ ከሆኑ የከፍተኛ ትምህርት ብድር ፕሮግራም በመውሰድ ቀሪውን ሂሳብ መክፈል ያስችላቸዋልና ሲሉም ያስረዳሉ። በሌላ በኩል የከፊል ሙሉ ክፍያ የከፍተኛ ትምህርት ብድር ፕሮግራም የሙሉ ክፍያ ስፍራ ምዝገባ ካደረጉ አውስትራሊያ ውስጥ ድጎማ ለማይደረግለት የዩኒቨርሲቲ ተቋም ሊውል ይችላል። ለምን አይነት የከፍተኛ ትምህርት ብድር ፕሮግራም ብቁ እንደሚሆኑ አመዘጋግቦ ይወስናል። የከፍተኛ ትምህርት አስተዋጽኦ የከፍተኛ ትምህርት ብድር ፕሮግራምና የከፊል ሙሉ ክፍያ የከፍተኛ ትምህርት ብድር ፕሮግራም ብድሮች የሚሸፈኑት የሚወስዱትን ኮርስ ክፍያዎች ለመሸፈን ብቻ መሆኑን ልብ ማለት ጠቃሚ ነው። ለከፍተኛ ትምህርት ብድር ፕሮግራም ብቁነት የግድ መሆን የሚገባው የአውስትሬሊያ ዜግነት ቢያንስ የተወሰኑ ኮርሶችን አውስትራሊያ ውስጥ ከማጥናት እቅዶች ጋር ወቅታዊ ወይም የቀድሞ የኒውዚላንድ ልዩ ቪዛ መደብ ባለቤት ሆነው ለረጅም ጊዜ ነዋሪ መመዘኛዎች ብቁ የሆኑና ሙሉ ኮርሱን አውስትራሊያ ውስጥ ለማጥናት የወሰኑ መሆን፣ ቋሚ ወይም የቀድሞ ሰብአዊ ቪዛ ባለቤት ሆነው እስከ ኮርሱ ፍጻሜ ድረስ አውስትራሊያ ውስጥ የሚኖሩ ከሆነ፣ የፓስፊክ ተሳትፎ ቪዛ ባለቤት ከሆኑ የባህር ማዶ ባለሙያዎች የመሸጋገሪያ ኮርስ ለመውሰድ ተለይቶ የተመረጠ የከፊል ሙሉ ክፍያ የከፍተኛ ትምህርት ብድር ፕሮግራም ማግኘት ይችላሉ። የከፍተኛ ትምህርት ብድር ፕሮግራም ብድሮ የሚሰላው እንደምን ነው? ክፍያዎች የሚከፈሉት በዓመት ሳይሆን በተወሰደው ኮርስ ልክ ነው። ተጨማሪ ኮርሶችን በወሰዱ ቁጥር እዳው በከፍተኛ ትምህርት ብድር ፕሮግራም ላይ ይታከላል። ብሩስ ቻፕማን የአውስትሬሊያ ብሔራዊ ዩኒቨርሲቲ የመጣኔ ሀብት ጥሮተኛ ፕሮፌሰርና የመጀመሪያው የከፍተኛ ትምህርት አስተዋጽኦ ስርዓት ቀራጭ ናቸው። ለዲግሪ ከተመዘገቡ በመጀመሪያው ሴሜስተር አራት ክፍሎችን ያጠናቀቃሉ እናም የሁሉንም ክፍሎች እዳ የሚጨምሩ ይሆናል። አንድ አመት ምናልባትም 3 ሺህ ዶላርስ ያስወጣዋት ይሆናል። ይሁንና በቀጣዩ አመት አንድ ኮርስ ብቻ የሚወስዱ ከሆነ እዳዎ የሚጨምረው በ500 ዶላርስ ያህል ብቻ ይሆናል በማለት ያስረዳሉ። ብድሮን የሚከፍሉት እንደምን ነው? ስራ እስከሚያገኙ ድረስ እዳዎ አይነካም። አሰሪዎ ከእያንዳንዱ ደመወዞ የገቢ ግብር በሚቀንስበት ወቅት አነስተኛ ተጨማሪ ክፍያ ለከፍተኛ ትምህርት ብድር ፕሮግራም መክፈያ ይቀንሳል። ይሁንና ይህ የሚሆነው ዓመታዊ ገቢዎ የተወሰነ መጠን ላይ ሲደርስ ነው። በአሁኑ ወቅት ያ መጠን በአመት 51550 ዶላርስ ነው። እዳዎ ተከፍሎ እስከሚያልቅም ግብር በሚከፍሉበት ወቅት ከገቢ ግብሮ ላይ ተጨማሪ 1 ፐርሰንት ይታከላል። ፕሮፌሰር ቻፕማን የከፍተኛ ትምህርት ብድር ፕሮግራምን ከዓለም አቀፍ ተማሪ ብድር ስርዓት ስለሚለየው አንድ ጠቃሚ ፍረጃ ሲያስረዱ ሰዎች ችግር ውስጥ ገብተው ያሉ ከሆነ ስራቸውን ያጡ ወይም አረጋዊ ወላጅን ወይም አዲስ የተወለደ ልጅን የሚከባከቡ ከሆነ የፋይናንስ ሁኔታቸው ሲሻሻል መንግስት ጠብቆ ስለሚቀበል መልሰው ስለመክፈል መክፈል ሊጨነቁ አይገባም ይላሉ። ስለምን የእርስዎ የከፍተኛ ትምህርት ብድር ፕሮግራም እዳ ገቢውን የሚጠባበቅ ነው። የሁሉም ሰው ገቢ ደግሞ ይለያያል። ማንኛውም የከፍተኛ ትምህርት ብድር ፕሮግራም ብድር ያለበት ሰው የተለየ የዕዳና ክፍያ አመዳደብ አለው። በዚህ መንገድ የከፍተኛ ትምህርት ብድር ፕሮግራም ተበዳሪው በተወሰነ ጊዜ ውስጥ ከሚከፍለው ከባንክ ብድሮች እንደሚለይ ፕሮፌሰር ቻፕማን ያስረዳሉ። ምንም እንኳ የገቢ መጠን ደረጃ ላይ እስኪደርሱ ድረስ ዕዳውን መልሰው ለመክፈል ግድ ባይሰኙም ዕዳዋ ግና ይኖራል። ዕዳ ላይ የሚታከለው መጠን ማመላከቻ በሸማች ዋጋ ጠቋሚ ሰንጠረዥ መሰረት በየአመቱ ይለያያል ሲሉ ስቴፋኒ ቻፕማን ያስጠነቅቃሉ። መንግሥት በበኩሉ ለተራዘመ ጊዜ ባህር ማዶ የሚኖሩ ከሆነ ዕዳውን ያስመልሳል። የውጭ ሀገር ገቢውን የማስታወቅ ግዴታ ያለቦት ሲሆን የከፍተኛ ትምህርት ብድር ፕሮግራም በዚያ መሰረት ግብር ላይ ይውላል። መመልከት ቀላል ነው። እንደ አውስትሬሊያ ዩኒቨርስቲዎች ተጠባባቂ ዋና ስራ አስፈጻሚ ሬኔ ሂንድ ማርሽ አባባል ኮርሶ ለሚፈጀው ጊዜ መመልከት የሚያሻወት አንድ ጊዜ ብቻ ነው። ለመመዘኛ ብቁ የሆኑ ተማሪዎች የከፍተኛ ትምህርት አስተዋጽኦ ከፍተኛ ትምህርት ብድር ፕሮግራም ጥያቄያቸውን ዩኒቨርሲቲው የሚያቀርብላቸው ቅጽ ላይ ሞልተው እንዲያቀርቡ ይጠይቃሉ ይጠየቃሉ። በቅጹ ላይም እንደ ታክስ ፋይል ቁጥር ወይም የታክስ ፋይል ቁጥር ማመልከቻ ማረጋገጫ እንዲሁም የተማሪ ልዩ መለያቸውን ማስፈር ይጠበቅባቸዋል ይላሉ። የከፍተኛ ትምህርቱን አስመልክቶ ስለ መንግሥት የፋይናንስ እገዛ ተጨማሪ መረጃ ካሹ ስተዲ አሲስት ድረገጽን ይጎብኙ።